በኢትዮጵያ አምስት ክልሎች የተከሰተውን ድርቅ ለመቋቋም ለአምስት ነጥብ ስድስት ሚሊዮን ህዝብም የለደራሽ ምግብ እርዳታ ለማቅረብ ከተያዘው አንድ ቢሊዮን ዶላር ውስጥ እስካሁን ከለጋሾች ምንም የተገኘ ምላሽ እንደሌለ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። መንግስት በጣም አስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣትም ከፌዴራልና ከክልል በተመደበ 80 ሚሊዮን ዶላር ህዝቡን መመገብ መጀመሩን ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግስት መንግስት የግል ባለ ሀብቱና ህብረተሰቡ በጋራ ይሸፍኑታል ብለዋል። ጽዮን ግርማ ዝርዝሩን ይዛለች። የብሔራዊ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ለአሜሪካ ድምፅ እንደተናገሩት በአውሮፓውያኑ ዘመን አቆጣጠር ባሳለፍነው ጥር ወር መንግስትና አጋሮቹ ሰርተው ይፋ ባደረጉት አሐዝ መሰረት ወደ አምስት ነጥብ ስድስት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ድርቁንና አስከፊ ረሀብ የሚያስከትለውን ችግር ለመቋቋም ወደ አንድ ቢሊዮን ዶላር ያስፈልጋል የሚል የእርዳታ ጥሪ ቀርቦም ነበር። ከዚህ ገንዘብ ላይ ምን ያህል ገንዘብ ተገኘ ስል አቶ ምትኩን ጠይቄያቸው ነበር። ቢሊዮን የተባለው እሱ ነው። ዘጠኝ መቶ አርባ ስምንት ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና ሁለት ሺህ አስራ ስድስት ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር አንድ ቢሊዮን ሰማንያ ዘጠኝ ሚሊዮን ገንዘብ መድቦ የምግብና ምግብ ነክ ያልሆነ አቅርቦት እያቀረበ ነው ያለው። በድርቁ የተጠቁት አካባቢዎች የሚገኙት በአምስት ክልሎች ነው ተብሏል። አካባቢዎቹን ዘርዘር አድርገው ሊያስረዱ አቶ ምትኩን ጠይቂያቸው ነበር። ሀገራችን ደቡብና ደቡብ ምስራቅ ክፍሉ ነው። ለዚያ አሁን ሀገራችን ደቡብና ደቡብ ምስራቅ ክፍል ይገኛል ይሸፍናል ካልን አንደኛ የሶማሌ ክልል ደቡብ ፓርቱ ነው የሲቲ ዞን እና የፈፋን ዞን የቀድሞ ሚሽን ድልና ጂጂጋ ዞንን ሳይጨምር የተቀሩትን ዘጠኝ ዞኖች ይይዛል። ለምሳሌ እንደነ ጀረር፣ ሸበሌ የድሮ ጎዴ ጀረር የሚባለው የድሮ ደጋቡር፣ ቆራሄ፣ የዋርዴር የድሮ ዋርዴ አሁኑ ዶሎ ዞን የሚባሉ እነዚህ ከጂጂጋ በታች በኩል ያሉቱ በስተ መስራቅ በኩል ያሉ ዞኖችን፣ እናፍዴር ዞን፣ እነ ሊበን ዞንን ወደ ኦሮሚያ ስትመጣ ኦሮሚያ ክልል የተጎዳው የቦረና ዞን፣ የጉጂ ዞን የምዕራብ ጉጂ ዞን ቆላማ ወረዳዎች፣ የባሌ ዞን ቆላማ ወረዳዎች እና የምስራቅ ሐረርጌ ቆላማ ወረዳዎች ናቸው። እነዚህ አካባቢ ነው ጉዳት የደረሰው። ከሶማሌ ክልል ጋር ይመሳሰላል። ወደ ደቡብ ብሔሮች፣ ብሔረሰቦች ህዝቦች ክልል ስንመጣ አንዱ የደቡብ ኦሞ ዞን ነው፣ አርብቶ አደር አካባቢ። ሁለተኛ የሰገን ህዝቦች አካባቢ ዞን ነው። ሶስተኛ ደግሞ የገሙ ጎፋ ዞን ቆላማ ወረዳዎች ናቸው። ድርቁ ያጋጠማቸው አማራ ብዙም አማራ ምንድን ነው አሁን ከአሁን ድርቅ ጋር ተያይዞ ሳይሆን ባለፈው ዓመት የጎርፍ አደጋ የተከሰተባቸው አካባቢዎች እና ደግሞ የዝናብ መቆራረጥ ያለባቸው አካባቢዎች ላይ ያለ ችግር ነው። በተወሰነ ሰሜን ሸዋ ላይ፣ ዋግምራ አፋር ላይ በንመጣበት ሰዓት የአምና የድርቅ ተጽዕኖ ነው፣ ተሻጋሪ ሆነ የድርቅ ተጽዕኖ ነው ያለው። እሱም አሁን ባለበት ሁኔታ ያው ዝናብ እየዘነበ ስላለ ከተወሰኑ አካባቢዎች በስተቀር ወደ ዞን አንድ ሊዳር ኮሪ ምናም የሚባሉ አካባቢዎች ካልሆነ በስተቀር የዚህን ያህል የጎላ ችግር የለም። ከሌሎቹ ክልሎች ጋር ስናነጻጽር በእነዚህ አካባቢዎች በዋነኛነት ከፍተኛ ችግር የደረሰው የከብቶች መሞት ነው። የአሜሪካ ድምፅም ከእነዚህ አካባቢዎች የቦረና ዞን ከኮንሶ ወረዳ እና ከዋግምራ ዞን ነዋሪዎች አነጋግረን ነበር። በአርብቶ አደሮቹ አካባቢ የከብቶች ሞት መበራከቱን ገልጸውልን፣ እስካሁን በሰው ሕይወት ላይ የደረሰ አደጋ እንደሌለ አስረድተዋል። የምግብ እና የውሃ አቅርቦትም በጥቂቱ ከመንግስት እየተለገሳቸው እንደሆነ ገልጸውልናል። በአማራ ክልል ዋግምራ ነዋሪ ሆኑና ስማቸውን እንዳንጠቀስ ድምጻቸውን ደግሞ እንድንቀይር የጠየቁን አንድ ነዋሪ በአካባቢያቸው ድርቅ ተከስቶ የነበረው በ2007ና 2008 ዓ.ም መሆኑን ገልጸው አሁን ድርቅ ባይኖርም የዛን ጊዜ ተጽዕኖ እስካሁን በህብረተሰቡ ላይ አለ ብለዋል። በተጨማሪም አካባቢው በጣም በድህነት የተጠቃ በመሆኑ አሁንም ጥቂት እርዳታ እንደሚደረግላቸው ተናግረዋል። አርሶ የሚተዳደርበት መሬት በጣም አነስተኛ ነው። መሬቱ የተከፍለው በሰማንያ ሦስት ዓመተ ምህረት ስለሆነ በሰማንያ ሦስት አንድ ጥንድ ሰዎች ባልና ሚስቶች የተመሩት መሬት እና ሰዎች ዛሬ ወደ አስር በላይ ሰው አፍርተዋል። አስር በላይ ልጅ ስለወለዱ ያንን እየቆረሱ እየሰጡ ስለሆነ የመሬት ጥበት በጣም እና የገጠሩ ወጣት አርሶ የሚተዳደርበት የራሱ የሆነ መሬት አቶ ምትኩ ካሳ አሁን ለጊዜው ከፍተኛ እና የእለት ደራሽ እርዳታ ያስፈልጋቸዋል የተባሉ ከአጠቃላይ ክልሎች የተሰበሰቡ አንድ መቶ ዘጠና ሁለት ወረዳዎች ላይ ትኩረት አንድ በሚል ተለይተው ከፌዴራል እና ከክልል መንግስታት በተሰበሰበ ገንዘብ እየተረዱ እንደሆነ አስረድተዋል። ከለጋሾች ለማግኘት ደግሞ ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። ድርቁ ከፍተኛ አደጋ ሊያስከትል ይችላል የሚል ስጋት እንዳለ ከተነገረና የሚጠበቀው ገንዘብ ካልተገኘስ ብያቸው ነበር ነበር ከሌለ ምንም ነገር ከሌለም መንግስት፣ ህብረተሰቡና የግል ባላት ተሸፍነዋል ማል በአጠቃላይ የተጠየቀው አንድ ቢሊዮን ዶላር በርካታ በመሆኑ ከመንግስት በጀትና ከሀገር መሰብሰብ ይቻላል ተብሎ ነው ወይ የሚታሰበው? ብያቸውም ነበር። ከአጋር አካላት ይገኛል የሚባለው ዜሮ አይሆንም። ኢንትረስት የሚያሳዩ አካላት አሉ። ለምሳሌ ባለፈው ወቅት ለዚህ ለአፍሪካ ህብረት ስብሰባ የመጡት አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ ሚስትር አንቶኒዮ ጉተሬስ እና የኢትዮጵያ መንግስት ምክትል ጠቅላይ ሚኒስትር በጋራ በመሆን የሰበሰቡ ስብሰባ አለ። የአጋር አካላት በዛን ሰዓት እንደነ ስዊድን የመሳሰሉ ሀገሮች፣ እንደነ ካናዳ የመሳሰሉ ሀገሮች ፍላጎት ያሳዩበት ሁኔታ አለ። በሌላ በኩል ኢትዮጵያ አምስት ነጥብ ስድስት ሚሊዮን ህዝብ የዕለት ደራሽ የምግብ እርዳታ ይፈልጋል የሚል የእርዳታ ጥሪ እይፋ እያደረገች አምስት መቶ ሺህ ህዝብ በድርቅ ምክንያት ተጎድቶባታል ለተባለችው ሶማሌላንድ ሰባት ሁለት 4200 ኩንታል የአስቸኳይ ጊዜ የምግብ እርዳታና ሀያ ስድስት ሺ ስድስት መቶ ስልሳ ሰባት ካርቶን ወተት መርዳቷ ተገልጿል። ይህ ተቃርኖ የለውም ወይ ብያቸው ነበር ለአቶ ምትኩ። አይ ተቃርኖ የለውም ምክንያቱም አንዱ ሰብአዊነት ነው፣ ሁለተኛ ደግሞ አጋርነት ማሳያ ነው። ይህ ማለት ምንድ የእርዳታው ትልቅ መሆን ወይም የእርዳታው ትንሽ መሆን ሳይሆን ሶልዳሪቲ ማሳያ ነው። ያ ማለት ኢትዮጵያ ተርፋ ሳይሆን አንደኛ የሰብአዊ ጉዳይ ነው ይሄ፣ ሁለተኛ ደግሞ የአጋርነት ጉዳይ ስለሆነ ነው የተደረገው። በእርግጥ አንዳንድ ጊዜ ምዶ ሰዎች አገር ውስጥ ያለ ችግር እያለ እንዴት ለጎረቤት አገር እርዳታ ያቀርባል የሚል አመለካከት ሊኖር ይችላል። ይህ እንግዲህ በሀገራችን ታሪክ የመጀመሪያ አይደለም። ከዚህ በፊትም የተደረገበት ሁኔታ ነው ያለው ሀብታሙንን ሳይሆን ባለን አቅም ልክ አጋርነታችን ለማሳየት ሰብአዊ ጉዳይም ስለሆነ ከዛ ጋር አያይዘን ያደረግነው ነው። በሌላ በኩልም እንዲሁ ሕዝቦቿ በድርቅ የተጠቁባት ኬንያ ላወጣችው የበቆሎ ግዢ ፍላጎት ኢትዮጵያ በቆሎ ለመሸጥ ፍላጎት ማሳየቷ መነገሩን ጠቅሰን ይህ ሳይጋጭም ሆይ ብለናቸው ነበር። ወደ ውጭ አገር የሚላኩ ብዙ ጊዜ ሀገር ውስጥ ገበያ ይተርፋል የሚለው በደንብ ግምገማ ተሰርቶ ነው ከሀገር ውስጥ ፍጆታ በላይ በትርፍነት አለ የሚባለው ምርት ነው እንግዲህ ኤክስፖርት መዋል የሚችለው የአየር ንብረት ለውጡና የእርስ በርስ ግጭት በርካታ የአፍሪካ ሀገሮችን በምግብ እጥረትና በረሀብ እያጠቃ መሆኑ እየተነገረ ይገኛል